የፌዴራል ከፍተኛ ፍርድ ቤት ቀድሞ የኢንፎርሜሽን መረብ ደህንነት ኤጀንሲ ምክትል ኃላፊ የነበሩት ኮሎኔል ቢሊያም ቢንያም ተወልደ በዋስ እንዲፈቱ ተፈቀደ። ውሳኔው ተግባራዊ የሚሆነው ከአስር ቀናት በኋላ እንደሚሆን ታውቋል። መለስካቸው አመሀ ዝርዝር ዘገባ ያሰማናል። አቃቢ ሕግ በሙስና ወንጀል ክስ የመሠረተባቸው የኢንፎርሜሽን መረብ ደህንነት ኤጀንሲ የቀድሞ ምክትል ኃላፊ አቶ ቢኒያም ተወልደ የዋስ መብታቸው ተፈቀደላቸው። በሰላሳ ሺህ ብር ዋስትና ጉዳያቸውን በውጭ ሆነው እንዲከታተሉ የፌዴራሉ ከፍተኛ ፍርድ ቤት ቢወስንም አቃቢ ሕግ ተከሳሽ በተከሰሱባቸው ጉዳዮች ቢፈረድባቸው ከአስር ዓመት በላይ ቅጣት ሊያስጥልባቸው ስለሚችል የዋስትና መብቱ ሊፈቀድ አይገባም ሲል ተቃውመዋል። አቃቤ ሕግ በውሳኔው ላይ ይግባኝ እንደሚያቀርብ አመልክቶ የውሳኔውን ግልባጭ ከፍርድ ቤት ለማግኘትና ይግባኝ ለማለትም አስር ቀን ተፈቅዶለታል። በዚህም መሠረት ፍርድ ቤት ለተከሳሽ ዋስትና መብታቸው እንዲከበር ቢፈቅድም አቶ ቢንያም ተወልደ ለአስር ቀናት በማረፊያ ቤት እንደሚቆዩ ታውቋል። አቃቤ ሕግ ከወራት በፊት በከባድ የሙስና ወንጀል ክስ ከመሠረተባቸው ተከሳሾች አንዱ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ add this ah,